በኮንሶ ህዝቡን በማስገደድ ስብሰባ እየተካሄደ እንደሚገኝና ህዝቡም ስብሰባውን እንዳልተቀበለው የኮንሶ ሕዝብ እንደወከላቸው ከሚናገሩ አባላት መካከል አንዱ አስታወቁ። የወጣት ተወካይ ነኝ ያለ አንድ አባልም ቤተ ክርስቲያን ተሰብሮ እንደተመዘበረ ይናገራል። የደቡብ ክልል ቃል አቀባይ ተደርጓል የተባለውን ሁሉ አስተባብለዋል። የኮንሶ ሕዝብ ወክሎናል ከሚሉት 23 የኮሚቴ አባላት አንዱ አቶ ገመቹ ገንሴ ኮንሶ ዛሬም ውጥረት እንደነገሰባት ነው የዋለችው ብለዋል። ለአሜሪካ ድምጽ ሲናገሩ መለስካቸው አመሀን ያነጋገራቸው የኮንሶ ህዝብ ወክሎናል ከሚሉት ሀያ ሶስቱ የኮሚቴ አባላት አንዱ አቶ ገመቹ ገንሴ ዛሬ ለቪኦኤ እንደገለጹት ኮንሶ ዛሬም ውጥረት ነግሶባት ውላለች። በተለይም የክልሉ ልዩ ኃይል አርሶ አደሩን ከማሳው በመሳሪያ እያባረረው ስለሆነ የዕለት ከዕለት ስራውን ከማከናወን አግዶታል ይላሉ። ከትናንት ወዲያ የጀመረውና ተባብሶ ቀጥሏል ያሉት ህዝቡን አስገድዶ በመሰብሰብ ለመገናኛ ብዙሀን ፍጆታ በሚውል መንገድ ዜጎች የነሱ ያልሆነውን ሀሳብ እንዲገልጹ ሲደረጉ እንደዋሉም አቶ ገመቹ ይናገራሉ። ከትላንት ወዳ ጀምሮ ልዩ ኃይሉ እና መከላከያ ሰራዊቱ በመቀላጀት አጠቃላይ የኮንቶ ቀትን በመውረር አፈሙዝን ተጠቅሞ በሀይል አስገድዶ ስልፍ እንዲወጡ እያስገድዱ እናየዋሉ በዚህ ጊዜ መሰብሰብ የማይፈልግ ኃይል ደግሞ አቅም የሌላቸው ሰራተኞች እና አቅመ ደካሞች ተገዶ አልሄድም ካለም እየተደበደበ ወደ ስብሰባ እንድገባ ይደረግና የሚዲያ ሽፋን አድርጎ ለመጠቀም ጥረት እያደረጉ ነው ያሉ ሕዝቡ ስብሰባቸውን አንቀበልም ስላለ ማለት ነው። በሌላ በኩል ደግሞ በከተማ ውስጥ ሱቆች በሀይል እየታሸጉ እንደሆኑና ድርጊቱም ህገወጥ ነው ሲሉ አቶ ገመቹ ያስረዳሉ። ሱቆችን እና የንግድ ድርጅቶችን ሙሉ በሙሉ እያሸጉ ነው ያለው እሸጋው ደግሞ የሚካሄደው በወረዳው ሳይሆን በዞኑ ንግድ ኢንዱስትሪ ሲሆን ኮንሶ ከዞን ወጥቻለሁ ባለበት ጊዜ ላይ ነው። ይህን እያደረገ ያለው ባስተገባው ስልጣን ነው። በኮንሶ ሕዝብ ላይ ይህንን እያደረገ ያለው በሌላ በኩል ይህም በክልሉ በመንግስት ቁንጫ ኮንሶን አንበረክካለሁ በማለት የወረዳው ንግድ ኢንዱስትሪ ስራ ባስቆሙበት ዞኑን ተጠቅሞ የንግድ ማህበረሰብን እና አርሶአደሮችን በማጨናነቅ ኢኮኖሚያቸውን የማሽመድመድ ስራ ነው ስሉት ና ይሄ ደግሞ ከፍተኛ በኮንሶ ህዝብ ላይ እየተደረገ ያለው ጫና ነው። የደቡብ ክልል ቃል አቀባይ ወይዘሮ ሂክማ ሀይረድን ይህን አስተባብለዋል። እንግዲህ የህዝብ ውይይቶች ሰሞኑን እንዳለ ቀጥለዋል። በየቀበሌው በከተሞችም ማለት ነው ባሉት ከተሞች ውስጥ ማለት ነው። ስለዚህ በግዴታም ተገዶም በሀይልም ውጣ ተብሎ የተወሰደ ሰው የለም ነገር ግን በ አጠቃላይ በወቅታዊ ሁኔታው ላይ በሰላማዊ እንቅስቃሴው ላይ ውይይት ተደርጓል። እንግዲህ ህዝቡ እንዳለ አጠቃላይ ወደ ውይይቱ መግባት ሲጀምር እነሱ በግዴታ ነው፣ እንደዚህ ነው ብለው ነው መልዕክት እያስተላለፏለሁ። እና ስለዚህ በሀይልም ወደ እርምጃም ተወስዶበት የስብሰባ አዳራሽ የገባም የለም። በአግባቡ በስነስርዓቱ በየቀበሎቹ ውይይቶቹ ቀጥለዋል። አጠቃላይ ሁሉን ቀበሌ ተደራሽ ለማድረግ ነው እየተሰራ ያለው። ስለዚህ በጀመረበት አግባብ ይቀጥላል። የኮንሶ ህዝብ ተወካዮችን ከሚሉት ሀያ ሶስቱ የኮሚቴ አባላት መካከል ወጣቱን እወክላለሁ የሚለው አቶ ጋሻው ሰጎያ ደግሞ የኮንሶ መካነ ኢየሱስ ወንጌላዊት ቤተ ክርስቲያን ተሰብሮ እንደተዘረፈ ይናገራል። የሃይማኖት ተቋማት ሳይቀሩ ኮንሶ ወረዳ ላይ በመከላከያ በልዩ ሀይል ና በፌደራል እየተሰበሩ እና እየተፈተሹ ና እየተበረበሩ ነው ያሉት እና ባለፈው የኮንሶ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ተቋም በሳጣኪ ተሰብሮ ቤተ መቅደሱ ሳይቀር ተበርብሮ ብዙ ንብረቶች እንደጠፉ ማምለኪያ ስፍራውም ራሱ ተሰብሮ በወታደሮች እንደተወረረ ይህ ደግሞ በዓለም ህግም ሆነ በሀገር አቀፍ ህግ የተከለከለ አንድ ሃይማኖት ተቋም የተከበረ እንደሆነ እንገልጽ ቢሆንም ከህግ በላይ በሆኑ በአሁኑ ሰዓት በኮንሶ የሚገኘው ታጣቂ ሃይሎች ተሰብሮ ይህ በታሪክ ተደርጎ የማይታወቅ እንደሆነ ነው ልገልጽ የምፈልገው። ወይዘሮ ሂክማ ይህ ጨርሶ ከእውነት የራቀ እንደሆነ ገልጸው አንድም የአምልኮ ስፍራ እንዳልተደፈረ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ